በአዲስ አበባና ድሬዳዋ ከተሞች ዘንድሮ ሊካሄድ ታስበው የነበረ ምርጫ ስለማራዘም የወጣውን ረቂቅ አዋጅ በተመለከተ በምክር ቤቱ ምክትል አፈ ጉባኤ ወይዘሮ ሽታዬ ምናለ ለምክር ቤቱ ቀርቧል። ብሔራዊ ምርጫ ቦርድ በ2010 ዓ ም በሚካሄዱ ምርጫዎች አስፈላጊውን የዝግጅት ተግባራት እያከናወነ የቆየ ቢሆንም በዘንድሮ ዓመት ከወትሮው ለየት ያሉና የምርጫውን አፈጻጸም አስቸጋሪ ሊያደርጉ የሚችሉ ሁኔታዎች ያጋጠሙ በመሆኑና በተለይም በተለያዩ ጊዜያት በሀገራችን የተለያዩ ቦታዎች ያጋጠሙ ያጋጠመው የጸጥታ መደፍረስ ለምርጫው የሚደረጉ ዝግጅቶችን የተሟሉ እንዳይሆኑ ተጽዕኖ በማሳደሩ እና ምርጫውንም በተለመደው መደበኛ ጊዜ ማከናወን የማያስችል በመሆኑ ቦርዱ ግምገማ ያደረገ ሲሆን ምርጫው በተሟላ ዝግጅትና አቅም በ2011 ዓመተ ምህረት ቢካሄድ የተሻለ እንደሚሆን ውሳኔ ላይ የደረሰና ይህንኑም ለምክር ቤቱ ያሳወቀ በመሆኑ በ2010 ዓመተ ምህረት የሚካሄዱት ምርጫዎች ቦርዱ በደረሰበት ውሳኔ መሰረት በ2011 በጀት ዓመት እንዲካሄዱ በምርጫ ሕጋዎች ቁጥር 512 1999 አንቀጽ 28 ንዑስ 2ና አንቀጽ 29 እንዲሁም በምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ ቁጥር 6 2008 አንቀጽ 64 መሰረት ምክር ቤቱ ውሳኔ እንዲያሳልፍ ይህ የውሳኔ ሀሳብ ቀርቧል። ከምክር ቤቱ አባላት ከቀረቡ ጥያቄዎች መካከል ምርጫው የሚካሄድበት የጊዜ ገደብ ይቀመጥ የሚል ይገኝበታል። ሌላው የምክር ቤት አባልም ተከታይን ጥያቄ አቅርቧል። ይህ የምርጫ ጊዜ ሲራዘም የምርጫ ጊዜያቸውን የጨረሱ የቀበሌም፣ የወረዳም፣ የዞንም፣ የአዲስ አበባም፣ የድሬዳዋም የምክር ቤት አባላት ከዚህ መራዘም ጋር የስራ ጊዜያቸውን አብረው ይራዘማል ማለት ነው ወይስ ምን ማለት ነው የሚል ጥያቄ አለ። ያመሰግናለሁ። ለጥያቄዎቹም ምክትል አፈ ጉባኤዋ ወይዘሮ ሽታ የተከታዩን መልስ ሰጥቷል። ሁሉም ሕዝባችን በተገቢው በንቃት ተሳታፊ በሚሆንበት ተወዳዳሪ ፓርቲዎችም የራሳቸውን ዝግጅት አድርገው በምክክር የሚደረግ ይሆናል ማለት ነው። ስለዚህ በዚህ መንገድ አሁንኛ የጊዜ ገደብ ባናስቀምጥ ግን በ2011 እንደሚካሄድ አጽድቀን ብንሄድ ሰፊ እድል ይሰጣል። የተመቸ ሁኔታ እና የተመቸ ጊዜ ለመፍጠር የተሻለ እድል ስለሚፈጥር በዛ መንገድ ቢሆን በሚል ሀሳብ ነው የውሳኔ ሀሳቡ የቀረበው። ሌላ ሁለተኛ ከነዚህ ከሚቀጥሉት የምርጫ ዘመናቸው ሲያልቅ በስራ የመቀጠል እና ያለመቀጠል ጉዳይ አሁን በዚህ ምክር ቤት እኛ ባኖስ ነው የተሻለ ይሆናል ነው። እኛ አሁን የምርጫ ጊዜውን የማራዘም ጥያቄ ነው የቀረበልን። ይሄን አጀንዳ ብቻ ብናጸድቅና በቀጣይ የሚሆነውን ነገር ደግሞ እኛም በቅርብ የምንከታተለው ይሆናል። አስፈጻሚ አካሉም ጋር የሚሰራ ስራ ስለሚሆን ከውሳኔው የወጣ ስለሆነ ይሄ እንዴት ሊሆን ይሻላል፣ የትኛውን አማራጭ ማድረግ ይሻላል የብዙ አካላትን ምክክር ይጠይቃል። ስለዚህ አሁን እዚህ ከምንወስነው ነው በቀጣይ በሂደት የሚታይ ቢሆን በዛ መንገድ ብናየው የተሻለ ይሆናል። ምክር ቤቱ በስምንት ድምጽ ተአቅቦ በአብላጫ ድምጽ ውሳኔውን አጽድቆታል። ለዶቼ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም